የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ጆን ኬሪ ትናንት የኢትዮጵያውያን ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝንና የምስራቅ አፍሪካ የልማት ትብብር በይነ መንግስታት በምህፃረ ቃሉ ኢጋድ መሪዎችን በመስሪያ ቤታቸው ተቀብለው አነጋግረዋል። የዚህ ዝርዝር ደግሞ በአዳነች ፍስሀዬ ይቀርባል። የውጭ ጉዳይ ሚኒስትር ጆን ኬሪ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝን ተቀብለው ሲያነጋግሩ በተለያዩ ጉዳዮች ላይ ከእኛ ጋር በጣም ብዙ ሰርተዋል ብለዋል። Thank ሁላችሁንም አመሰግናለሁ። የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝን እንኳን ደህና መጡ ለማለት እፈልጋለሁ። ጠቅላይ ሚኒስትሩ በተለያዩ ጉዳዮች ላይ ከእኛ ጋር በጣም ብዙ ሰርተዋል። ኢትዮጵያን ብዙ ጊዜ መጎብኘት ዕድል አግኝቻለሁ። በኢትዮጵያ ስላለው የጤና ጥበቃ ጉዳይ ብዙ ተነጋግረናል። በደቡብ ሱዳን ያለውን ሂደት ስለማንቀሳቀስ ጉዳይም ተወያይተናል። ኢትዮጵያ በተለይም ሀገሮችን በማቀራረብ ተግባር ተኩስ እንዲቆም በማድረግና ተቀናቃኝ ወገኖች ወደ ድርድር እንዲያመሩ በማግባባት ረገድ የመሪነት ቦታ ይዛ ቆይታለች። ሶማሊያ ውስጥ በተካሄደው የሽግግር ጉዳይም ኢትዮጵያ ለእኛ ቁልፍ ሚና ነው ያላት። ለዚህ ተግባሯም እጅግ እናመሰግናለን። በእውነቱ የክልሉ መሪ ናት። ጆን ኬሪ አያይዘውም ዩናይትድ ስቴትስ ለኢትዮጵያ ስምንት መቶ ሚሊዮን ዶላር እንደሰጠች አስገንዝበዋል። ዩናይትድ ስቴትስ ኢትዮጵያን በኢኮኖሚ ልማት፣ በትምህርት፣ በሰው ኃይል ግንባታ፣ በጤና ጥበቃና በሌሎችም ጉዳዮች ለመርዳት ስምንት መቶ ሚሊዮን ዶላር ሰጥታለች። ግንኙነታችን ጠንካራና ውጤታማ ነው። ኢትዮጵያ በከባድ ጊዜና በከባድ ሁኔታ ላሳየችው የአመራር ብቃት ያለን ምስጋና በጣም በጣም የላቀ ነው። እናመሰግናለን ጠቅላይ ሚኒስትር። የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በበኩላቸው የኢትዮጵያና የዩናይትድ ስቴትስ ግንኙነት እየሰረጸ ሄዷል ብለዋል። በጣም አመሰግናለሁ ሚስተር የውጭ ጉዳይ ሚኒስትር። የኢትዮጵያና ዩናይትድ ስቴትስ ግንኙነት ስር እየሰደደ ሄደ ይመስለኛል። በተለያዩ ጉዳዮች ላይ እየሰራን ነው። የውጭ ጉዳይ ሚኒስትሩ እንዳሉት ሁሉ አካባቢውን ለማረጋጋት በጣም ከባድ ሥራ እያካሄድን ነው። ይህም የተከናወኑት ተግባሮችና የኢኮኖሚው ልማት መሠረት ነው። በአካባቢው ሰላም መረጋጋትና ጸጥታ እንዲሰፍን ማድረግ የወቅቱ የትብብራችን ምሰሶ ነው። ከዚያ ሌላ ደግሞ ዩናይትድ ስቴትስና ኢትዮጵያ የአሜሪካ መዋለ ንዋይ ፍሰት ኢትዮጵያ እንዲገባ አበክረን እየሰራን ነው። በዚህ መድረክና ጉባኤ ላይም ትልቅ ዕድል አግኝተናል። በአገሪቱ መዋለ ንዋይ የማፍሰስ ፍላጎት ካላቸው በርካታ የዩናይትድ ስቴትስ ኩባንያዎች ጋር ስንሰራ ቆይተናል። ኢትዮጵያ በክልሉ ለመዋለ ንዋይ ፍሰት ወሳኝ የሆነው ሰላምና መረጋጋት ከማስፈን አልፋ መዋለ ንዋይን ከመሳብ አንጻር የግንባር ቀደምትነት ሚና እየተጫወተች ነው። ጠቅላይ ሚኒስትር ኃይለማርያም አህጉራዊና ዓለም አቀፋዊ በሆነው የአየር ንብረት ለውጥና የምግብ ዋስትና ጉዳይም እየሰራን ነው ብለዋል። አህጉራዊና ዓለም አቀፋዊ በሆነው የአየር ንብረት ለውጥና፣ ትላንት እርሶ ስለጠቀሱት የምግብ ዋስትና ጉዳይም እየሰራን ነው። ትላንት እርሶ ካደረጉት በጣም ጥሩ ንግግር ጋር እንስማማለን። የአየር ንብረት ለውጥ በአህጉሪቱና በተለይም በአፍሪካ ቀንድ ስለሚኖረው ተጽዕኖ መተባበር ያለብን አብይ ነጥብ ነው። ለሁላችንም በጣም ወሳኝ የሆነውን አሸባሪነትንና ጽንፈኝነትን በመታገል ረገድ ከባድ ጥረት እያደረግን ነው። በእነዚህ ነጥቦች ላይ እርስዎ ላሳዩት አመራር እጅግ አመሰግናለሁ። በእነዚህ ጉዳዮች ላይ ከእርስዎ ጋር በቅርብ የመስራት ጉጉት አለን። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ከኢጋድ ማለት ከምስራቅ አፍሪቃ የልማት ትብብር በይነ መንግስታት ጋርም ተገናኝተው ተነጋግረዋል። ከኬንያ ከኡጋንዳና ከጅቡቲ ፕሬዚዳንቶችና የኢጋድ ሊቀመንበር ከሆኑት የኢትዮጵያ ጠቅላይ ሚኒስትር ጋር ተገናኝተን ስለ ደቡብ ሱዳን ጉዳይ ተነጋግረናል ብለዋል። ይህ ጦርነት አሁኑኑ መቆም አለበት በሚለው ነጥብ ላይ ሙሉ ስምምነት አለ። እነዚህ መሪዎች ወደ አካባቢያቸው ተመልሰው በቅርቡ አዲስ አበባ ተሰብስበው ጦርነቱ እንዲቆም ስለሚወስዱት ተጨባጭ እርምጃ ያስታውቃሉ። ለጦርነቱ መቆም ዋስትና ሲሉ የደቡብ ሱዳን ተፋላሚ ወገኖች ወደ ድርድር ጠረጴዛ እንዲመጡ የመጨረሻ የጊዜ ገደብ ይቆርጣሉ። በተጨማሪም መላ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት እነዚህ መሪዎች ያቀረቡትን ዕቅድ ከመቀበል ሌላ አማራጭ እንደሌለ ለማስገንዘብ በመጪው ሳምንት ይሄዳል። ዩናይትድ ስቴትስ ጥረቱን ሙሉ በሙሉ ትደግፋለች እንዲሳካም የምንችለውን ሁሉ እናደርጋለን። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የኢጋድ ሊቀመንበር እንደመሆኑ መጠን ለማለት የሚፈልጉት ነገር ካለ ሲሉ ጆን ኬሪ በጋበዟቸው መሰረት ጠቅላይ ሚኒስትሩ ተናግረዋል። የውጭ ጉዳይ ሚኒስትር ኬሪ ከኢጋድ መሪዎች ጋር ይህን ስብሰባ በመጥራቶ በጣም እናመሰግኖታለን። እኛ በኢጋድ ክልል ያለነውና መሪዎቹ ጦርነቱ በፍጥነት መቆም አለበት በሚለው ነጥብ ላይ ተስማምተናል። በቅርቡ የተኩስ ማቆሙን ስምምነት የጣሱት ሪክ ማቻር ናቸው። በደቡብ ሱዳን በብሔራዊ ውህደት ላይ የተመሠረተች የሽግግር መንግሥት እንዲመሠረት ክልሉ የተሟላ የመፍትሄ ዕቅድ አውጥቷል። ሁለቱም ተፋላሚ ወገኖች የክልሉ አካል ያቀረበውን የመፍትሄ ሐሳብ መቀበል ይኖርባቸዋል። ካልተስማሙ ግን ክልሉ በደቡብ ሱዳን ያለውን ሁኔታ ካጤነ በኋላ በኢጋድ ጉባኤ ላይ እንደ ተወሰነ ሁሉ ጠንካራ እርምጃ ይወስዳል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አያይዘውም ከዚህ ጉባኤ በኋላ በቅርቡ አዲስ አበባ ውስጥ የኢጋድ መሪዎች ጉባኤ እንደሚካሄድ ገልጸዋል። ክልሉ ጉዳዩ ጫፍ ላይ እንደደረሰ አድርጎ እንደሚያየው ሲያስረዱ በህዝቡ ላይ የሚደርሰውን መቅሰፍት መቆም አለበት ብለዋል።